ከማህበረሰብ ለማህበረሰብ ሰላማዊት ግዛው ውልደትና እድገቷ ሐዋሳ ነው ወላጆቿ ከፈሯቸው አምስት ልጆች አምስተኛው ናት። የአስረኛ ክፍል ትምህርቷን አጠናቃ የአስራ አንደኛ ክፍል ትምህርቷን ልትጀምር በመሰናዶ ላይ ሳለች በሜልበርን ከተማ ነዋሪ በሆነው ወንድሟ አመልካችነት የቀረበው ማመልከቻዋ ይሁንታን አግኝቶ ወደ አገር አውስትሬልያ የመዝለቂያ ቪዛ አገኘች። ወጓን የምትጀምረው የአውስትሬሊያን ምድር ከመርገጧና ህዝቧንም ከመቀላቀሏ በፊት በውስጧ አድሮ ከነበረው የአውስትሬሊያ ምስለ እሳቤ በመነሳት ነው። አይ ቲንክ እንደ ሌሎቹም ሀገራት በፊልም ላይ እንደምናየው አውስትራሊያ መሰለኝ በቃ ነጮቹ የሚኖሩበት ከተማ፣ ንጹህ፣ እንደኛ ሀገር ምናልባት ሆምለስ የማናይበት ያ ነገር ነበረ ጭንቅላቴ ውስጥ የነበረው ብዙ ኦፖርቹኒቲ ያለበት ከዛ ውጭ ደግሞ ስለ ካንጋሮ ስለምሰማ አውስትራሊያ ውስጥ ብቻ እንደሚገኝ እውቀቱ ስለነበር የመዛ ጊዜ ግን ጥሩ ነገር ኖሮ ነው ወደ አውስትራሊያ የመጣሁት። እዚህ ከመጣሽ በኋላ አእምሮሽ ውስጥ የነበረው ነገር ዙሪያ ገባም ስታይ ልዩነቱም ነበር ያሰብሽው? ለምሳሌ ካንጋሮ በየጎዳናው ላይ ለማየት ወይም ደግሞ ቅድም ያነሳሻቸውን የማህበራዊ ህይወት ጉዳዮችን አስመልክቶ። ስመጣ ያጋጠመኝ ትንሽ የተለየ ነገር ነበረ። ትዝ ይለኛል እኔ በ2013 ማለቂያው ላይ ነበር ወደ አውስትራሊያ የመጣሁት እና ለመጀመሪያ ጊዜ ሲቲ ስመጣ ፍሊንደር ስትሪት የሚባለውን ሳየው መጀመሪያ ጊዜ ሆምለሶች ምናምን ሳይ በጣም ነው የገረመኝ። እንዴት አውስትራሊያ ውስጥ እንደዚህ አቅሙ ሳይኖራቸው እንደዚህ የሚለምኑ ሰዎች አፍሪካ ውስጥ ያለ ችግር ብቻ ስለሚመስለኝ በጣም ነበር የገረመኝ ሳይ። ከዛ ውጪ ደግሞ ትምህርት ሲጀምር ትንሽ ትምህርት አሰጣጣቸው የተለየ ነበር። እኔ አስራ አንደኛ ክፍል ነው ኢትዮጵያ ጀምሬ ነበር። አንድ ወር አልተማርኩም ስመጣ ወደዚህ። ና እዚህ ሀገር ትምህርት ትመርጣለ የምትማረውን ትምህርት አስራ አንደኛ ክፍል አስራ ሁለት ያክል ያስመርጠዋል ኢትዮጵያ ካለው ጋር በጣም የተለያየ ነው። ኢትዮጵያ ናቹራል ሳይንስ ከመረጥ ምት ፒክ የምታደርገው ሳብጀክት የለም። እዚያ ሀገር የሆነ ቪሲኢ እና ቪካል ይሉታል። ቪሲኢ ላይ ከገባ ኬሚስትሪ አልፈልግም ባዮሎጂን ከተቱልኝ እንደዚህ የምትመርጠው ነገር አለ። ወይ ደግሞ እየተማርክ ራሱ ሚድ ሴሜስተር ላይ እዚያ ሀገር ይህን ሳብጀክት አልፈልግም ካልካቸው ድሮፕ አውት ማድረግ ትችላለ። እና ኢትዮጵያ እንደዚህ አይነት ነገር የለም። ከልጅነት ጀምሮም ስትማርም ስምንትም ሆነ አስር ሳብጀክት ስትማር መምረጥ አትችልም። የተባለው ለን የምትማረው ና እሱ ገርሞ የነበር እዚህ ሀገር ምርጫ ይሰጡሃል። የምትፈልገውን ነገር ይሰሙሃል ትምህርት ቤት ላይ። ኢትዮጵያ ውስጥ በብዛት የተማር ነው ወላጆቻችን የሚፈልጉት ያው ትልቅ ቦታ እንደርስ ነው። ዶክተር ወይ ሎየር እንድትሆን የሚፈልገው ጥሩ ክፍያ ይከፈላቸዋል ተብሎ ስለሚታሰብ ሀገር ቤት። ግን እዚህ ስትመጣ ምንድን ነው ኢንተረስት ያዳመጡሃል። ትምህርት ቤት ውስጥ እንዴት ነው? ምን ላይ ነው ሞር ቢሆን የሰው የሰክሰስፉል የሆነው ብለው ያምኖ ባሃል ና እምነት ይሰጥሃል። ቤተሰብ እምነት ከማጣት ሳይሆን ወይም አንተ ላይ ስለማያምኑ ሳይሆን ግን እዛ ጠገባቸው ያዩት ሰዎች ወይ ዶክተሮች ወይ ሎየሮች ናቸው ሰክሰስፉል የሆኑት የሚባል አንደርስታንዲንግ ስላለ ነው እንጂ ያንተን ህልምክ ካለማደገፍ የተተነስተው አይደለም ግን ልጆቻቸው ጥሩ ነገር እንዲከፈላቸው ጥሩ ህይወት እንዲኖሩ ሁላችንም እናውቃለን። ኢትዮጵያ ውስጥ የተወለድ ነው። ወላጆቻችን እነሱ ከኖሩት በላይ እንድንኖርላቸው ስለሚፈልጉ ነው። እነሱ ምናልባት ሞክሮ ያልተሰካላቸውን ነገሮች በልጆቻቸው እንዲሳካላቸው ሲፈልጉ ነው። በዛ ነገር ፖሽ ሚያደርጉህ ና እዚያ ገር እንደዚህ ምርጫ ሲሰጡ አስተማሪዎች በጣም በጣም ገረመኝ። ሌላው ከባድ የነበረው እኔ ሀይ ስኩል ሲጀምር እንግሊዝኛ ነው ሙሉ ለሙሉ። እዚያ ገር ፕራይቬት ስኩል ነበር የምማለው ኢትዮጵያ እያለሁ እንግሊዝኛ አለው ግን ትምህርቶቹ ነው እንጂ በእንግሊዝኛ የምትማረው ዴይ ቱ ዴይ በአማርኛ ነው እንጂ የምትናገረው፣ ከአስተማሪዎች ጋር በእንግሊዝኛ አትነጋገርም ና እሱ በጣም ከባድ ነበረ። እዚህ አገር እና ሁሉም አስተማሪዎች ሳይኖሩ አንዳንድ አስተማሪዎች ትንሽ ከባድ ናቸው። አንዳንድ ጊዜ አክሰንታቸው ይለያያል። ሁሉም አስተማሪ የአንዳንዶቹን ሰዎች አንደርስታን ታደረጋለ አንዳንዶቹ በጣም ስለሚፈጥኑ ከባድ ነበር ለእኔ ስጀምር ትምህርት አስራ አንደኛ ክፍል። ትምህርቱ ግን በሚገርም ሁኔታ እኛ እዚህ ሀገር አስራ አንደኛ ክፍል ኬሚስትሪ የተማርኩ ትምህርት ኢትዮጵያ ሰባተኛ እኩል የተማርኩ ትምህርት ነበር። ስለዚህ በሱ እቀድማቸው ነበር ስለሚገባኝ። ግን ቋንቋ አስቸግሮ የነበረ። አንዳንዶቹ ጥሩ ናቸው፣ አፍተር ስኩል ያስረዱሃል አስተማሪዎቹ። አንዳንዶቹ ደግሞ ትንሽ ከባድ ናቸው፣ ጊዜ መስጠት አይፈልጉም። በቃ በራስ አንብበ እንትን በል የሚሉት ነገር አለ እና እሱ ነገር ትንሽ ያገርሞኛል። የትምህርት ኳሊቲው ለእኔ አይ ቲንክ ኢትዮጵያ ውስጥ ያለው እንትን ይለያል፣ ይበልጣል። ወይንም እዛ ሞር ትማራለክ ና እንዳልኩ እኛ ኢትዮጵያ ሰባተኛ ክፍል የተማሩን እዚያ አስራ አንደኛ ክፍል ሲማሩ ትንሽ ለኢትዮጵያ ለመጣ ሰው ትምህርቱ ይቀለዋል። ሌላ ስለ ካንጋሮ እውነት ነው። በየ ውጭ ምታ ይመስላል ወይ ስትሪት ላይ ምታያቸው ይመስላል። እዚህ ስመጣ ግን ርቀ ካልወጣ በስተቀር ወይ ነርተህ ካልወጣ በስተቀር ወይ ዙ ላይ ካልሆነ በስተቀር አታያቸውም። እና እሱ ልዩነት ፈጥሮብኛል። ከዛስ ውጪ ከትምህርት ቤት ህይወትሽ በኋላ የጉልምስና ህይወትሽን በምን መልክ ይጀመርሽ? ከዛ በኋላ ወደ ስራ አለም እንዴት ተዛወርሽ? ከዛ በኋላ ኮርሶች ወስጄ ነበረ ዲፕሎማም፣ ሰርቲፊኬት ፎርም ሰርቼ ነበረ እና የመጀመሪያ ስራዬ ነጅ ሰራሁትኝ ብራዘርሁድ ሴንት ሎረንስ የሚባል ኤፒንግ ካምፓስ ነበራቸው እና እነሱ ጋር ስራ ለመጀመር እድሉ የተሰጠኝ ማልቲካልቸራል ኮንሰልቲንግ የሆነ ሰው ነው ደሱ ሪፈር አርጉኝ የሄድኩትኝ ሰው ሰጀስት አርጎኝ የሄድኩት። እዚያ ሀገር ስራ ቦታ አፕላይ ስታደረግ ሎካል ኤክስፔሪንስ ሚሉት ነገር አለ። ሎካል ኤክስፔሪንስ አለ ወይ ግን እኔ በመጣው በሶስት በሁለት አመት ውስጥ በዛሁኑ አስራ አንደኛ ና አስራ ሁለተኛ አኳል ተምረ ሎካል ኤክስፔሪንስ ኖር አይችልም፣ ከባድ ነው። እና እነሱ ሬዝሜ ንሰሩልኝ ከዛ ላይ ኢንተርቪው አዘጋጁልኝ። ለመጀመሪያ ጊዜ በህይወት ኢንተርቪው ሳረግ እዚ ገር መጥቼ ነው። እና ኢንተርቪው አረኩኝ እነሱ ጋር ነበርኩኝ መጀመሪያ የሰራሁት ኝ ለአንድ ለስድስት ለሰባት ወር ከእነሱ ጋር ቆይቼ ነበረ። እነሱ ጋር እየሰራሁ እያለ ወደ ሲቲ ካውንስል ብሪን ባንክ ሲቲ ካውንስል ስራ አገኘሁኝ። እዛም ሰራሁኝ ለሶስት ለአራት ወር ሰራሁ እዛ። ከዛ በኋላ ነው እዛ እየሰራው እያለ ሜትሮ ስራ ያስተዋወቁ ነበረ ዌብሳይታቸው ላይ እና ሲክ ላይም እና ትልቅ ካምፓኒ እንደሆነ ስለማቅ እዛ ብሰራ ብዬ የማኝ ነበረ አፕላይ አረግኩኝ። በጣም ብዙ ፕሮሰስ ነበር። ወደ ስራ ለመግባት ረዥም ኢንተርቪው፣ አንድ ኢንተርቪው ያለፍኩ ስትል፣ ከዛ ፈተና አላቸው። ኦንላይን ለምትፈተነው ፈተና ቁጥርን፣ የቋንቋን እንዴት እንደምታቅ እሱን ሁላ ይፈትንሃል። አምስት ስድስት ኢንተርቪው ስቴጆች አሉት። እሱን ካለፍክ በኋላ ነው ደብዳቤው የሚሰጡ ኦኬ ተቀላቅለሃለ የሚለውን ነገር እና በሱ እንትን ላይ ሳልፍ፣ ኢንተርቪዎች ላይ ሲሄድ ወይ ደግሞ የመጀመሪያው ኢንዳክሽን ላይ ሲሄድ ጠቅላላ ነጮች ናቸው እዛ አፕላይ የሚያደርጉት እና በጣም እርግጠኝነት ሁለት ሶስት ቁር ነው ያየሁት፣ እና በፍጹም እገባለሁ ብዬ አላሰብኩም። ለምን ነሱ አንደኛ በቋንቋ ከኛ አድቫንስ ናቸው፣ ከልጅነታቸው ጀምሮ የሚናገሩት ነው። ሁለተኛ አንደርስታንዲንጋቸው ወይ ደግሞ እኔ መሰለኝ ነጮቹ ምናልባት ከኛ ይልቅ ለእነሱ ቦታ ይሰጣሉ የሚል አንደርስታንዲንግ ነበረኝ ቦታ አፕላይ ሳረግ። ስለዚህ ከሆነ ይሆናል ካልሆነ አልሆነ የሚል ነገር ነው። ግን ችግሩ የነበረው ልክ አንድ ሌተር ኦፈር ከሰጡ በኋላ የነበረህን ስራ መተው አለብህ። ለምን ትምህርቱ የሚያስተምሩ ፋይቭ ዴይስ ዊክ ነው፣ መንዴ ቱ ፍራይዴ ኮርስ የሚሰጡት ፉል ታይም ኮርስ ነው። ስለዚህ ስራዬን ተውኩኝ እና ወደዚህ አካዳሚ የገባሁኝ የዘጠኝ ሳምንት ትሬኒንግ ነበረ። ከዛ ከአራት ሳምንት ትሬኒንግ በኋላ የሚፈትኑ ፈተና አለ። ዲፓርትመንት ኦፍ ትራንስፖርት የሚያወጣው ፈተና አለ። እሱ ማለፍ አለብህ ሜትሮ ለመስራት ወይም ደግሞ ኦቶሪቲውን ይሰጡክ። እሱን ስትፈተን በአቨሬጅ ከሰማኒያ ፐርሰንት በላይ ማምጣት አለብ። ከዛ በታች ከሆነ ዳሴት ያባሩሃል። ስለዚህ እሱ ማለፍ ነበረብኝ። ና የዛ ሰዓት ትንሽ ግራ ገብቶ ነበረ። ባላልፈስ አንደኛ ስራዬን ትቼ ነው የመጣሁት። ባላልፈ ምን ልሆን እችላለሁ ብዬ እና ሰዎችን ሳማክር ነበረ። ከዚህ በኋላ እስካልተሳካልኝ እንዴት ይሆናል ብዬ ና እነ ሲሳይ በጣም እርዳታ ሲሰጡኝ ነበረ። ብራዘርሁድ ሴንት ሎረንስ የነበሩ ሰዎች እርዳታ ሲሰጡኝ ነበረ። እግዚአብሔር ብሎ ፈተናውን አለፍኩኝ። ከዛ በኋላ ነው ስራውን ያገኘሁትኝ እና አሁን ሶስት አመት ሆኖኛል እነሱ ጋር መስራት ከጀመርኩ። አዲሱን ስራሽን እንዴት ያገኘሽው? በፊት ከነበረች ስራዎች ጋር ሲነጻጸር ምን ልዩነት አለ? አዲሱ ስራ በጣም ይለያል ከበፊቱ ላይ። በፊቱ ላይ በብዛት ኦፊስ ላይ ነው የምንሰራው። በፊት ከወጣቶች ጋር ነበረ ዩዝ ኢንጌጅመንት ኦፊሰር ነበረ ታይትል። ከወጣቶች ጋር ለእነሱ ስራ መፈለግ በብዛት ቢሮ ውስጥ ነው ምትነው። ናይን ቱ ፋይቭ የሚባል ስራ ነው። መንዴ ቱ ፍራይዴ ዊኬንድ ኦፍ ነው ያለክ። ወደዚህ ስራ ስመጣ ሺፍት ወርክ ነው። ስለዚህ አንድ ሳምንት ጠዋት ሽፍት ሰራለ። የሚቀጥለው ሳምንት አፍተርኖን ሺፍት ነው። የሚቀጥለው ሳምንት ደግሞ ሚድ ሽፍት ነው። ሚድ ሺፍት የሚሉት አለ ኢለቨን ተሪ ቱ ሰቨን ተሪ። ከባድ ነው። ለምን እንቅልፍ አንዴ አዳብታለሁ ስትል የሚቀጥለው ሳምንት ከረፍት በኋላ ደግሞ ወይ ከሰዓት ራን የሚጀምረው ስለዚህ ምግብ ምትበላበት ሰዓት፣ እንቅልፍ በጣም ነው የሚዘበራረቀው ሰውነት። እስኪ ለምደው ድረስ ስራውን ስድስት ወር ሰባት ወር ፈጅቶብኛል። እንቅልፌንም ራሴንም ለእንትን ለማለት ስራው በጣም ይለኛል። ግን ደስ የሚለኝ ነገር ሁል ጊዜ ጭንቅላት አውቀ አይደለም ስራ የምንመጣው ኬ ዛሬ ይህንን ነምሰራው ብላት ሄድምዛ ሁልጊዜ የተለያየ ነው። ልክ ከብሪፊንግ በኋላ ጠዋት ላይ ብሪፊንግ አለን አንድ አስራ አምስት ሀያ ደቂቃ የሚወስድ ብሪፊንግ። የዛን ጊዜ ነው የምትሰራውን ስራ የምታቀው። ሁልጊዜ ጊዜ ኢንፎርስመንት ብቻ አይደለም፣ ከስተመር ሰርቪስ እንሰራለን። ስፔሻል ኢቨንቶች ሲኖሩ፣ ፉቲ ወይኔ ኮንሰርት ሲኖር ስቴጅ ላይ ፈልጉናል። ከስተመር ሰርቪስ እንሰራለን። ዲስራፕሽን ሲኖር፣ ለምሳሌ ያክል ትሬን ላይ በብዙ ጊዜ ፋታሊቲ ይኖራል። የዛን ጊዜ ባስ ሪፕለስ የሚያደረግ ከሆነ እኛንን ያንን ነገር ሉክ አፍተር የምናደርገው ወይ ደግሞ መጀመሪያ በኢንሲደንት ላይ መጀመሪያ ከፖሊስም ከአምቡላንስም በፊት አንተ ትሆናለህ እዛ ላይ የምትደርሰው ና ቦታውን አክሲደንት ካለበት ሴኩር ማድረግ ያንተ ስራ ነው። ግን በጣም ፍሌክሲብል ናቸው በዚህ ላይ አንዳንድ ሰው እኔ አሁን ብዙ ደም ማየት ደስ አይለኝም። ና ትሬን ላይ ደግሞ ሰው ሱሳይድ ሲያደርግ በጣም በፍጥነት ስለሚመጣ ትሬኑ ብዙ ነገር ማትፈልገው ነገር ታያለህ እና ደም ላይ ደስ የማይልህ ነገር ከሆነ ስዋፕ ያደርጉሃል ስለዚህ ማየት የሚፈልግ ሰው ፊት ለፊት ሊያደርጉና አንተን ከላይ ፕላትፎርም ላይ ሰዎችን ማኔጅ እንድታደርግ ምናምን ያደርገዋል። እና ወደ ዋለው ስራውን ሰውም ደግሞ አብዛኛው ሰው ሲያይክ ደስ ይለዋል። አንደኛ ሴፍቲ ነው። እኛን ሲያይ የሚረብሽ ሰው ምናምን ካለ ወይ ደግሞ የሚያጨስ ሰው ካለ ትሬን ውስጥ፣ ወይ የሚጠጣ ሰው እኛን ሲያዩ ቀጥታ ያቆማሉ። ለምን ወዴት እንደሚሄዱ ስለሚያውቁ። ግማሹ ሰው ደግሞ አይወድም። ለምን አንዳንድ ጊዜ ስራችን ኢንፎርስመንት ስለሆነ እኛ በእርግጥ ፋይን አንሰጥም፣ ግን ሪፖርት እናደርጋለን። ሪፖርቱን ለዲፓርትመንት ኦፍ ትራንስፖርት የምንልከው በሪዙኑ ምክንያት፣ ምክንያታቸውን አንብበው ነው ዲፓርትመንቱ የሚወስነው ወይ ፋይን ይልክላቸዋል፣ ወይ ደግሞ ማስጠንቀቂያ ይልክላቸዋል። እሱን እኛ አንወስድም። እና አንዳንድ ጊዜ ሰዎች ሲያዩን እኛን ፐርሰናል አይጥሉንም፣ ዩኒፎርሙን ግን፣ ማንን እንደምንወክል ስለሚያውቅ በብዛት ከመቶ ፐርሰንቱ ምናልባት አምስት ስድስቱ ፐርሰንት ዩኒፎርሙን አይወደውም እና መጀመሪያ ሲጀምር እንደውም ሜንቶር ነበረን። መጀመሪያ ስራ ላይ ለሶስት ወር ፕሮቬሽን ፔሬድህን እስክታልፍ ሜንቶር ይሰጡሃል ና ሜንቶሬ በጣም ነገረኝ። ሰዎች የትኛውን በተን ፑሽ ማድረግ እንደሚያውቁ ያውቃሏል አይተውሽ እንደዚህ ብላት ሪያክት ታደረጋለች የሚለውን ነገር ብለም ያውቃሏል ና እንደዚህ ሲሉሽ ምንም አይመስልሽ። ያላቸው ጀስት አንቺን አለም ችግራቸው፣ ዩኒፎርሙ ነው መትለብሽን። ዩኒፎርም ስለማያወዱት ነው እንጂ ትሬን ውስጥ እኔ አሁን ትራቭል ሳረግ ያለው ዩኒፎርሜ ማንም ሰላም ነው የሚለኝ፣ ግን ያን ዩኒፎርም ስትለብስ ዲፍረንት ሪያክሽን ታያለክ። እና መጀመሪያ ስመጣ ይናገሩሃል ሰዎች። እና ብዙ በቃ እዚህ ሀገር ምንድን ነው ስዌር ወርድ የሚባሉትን እንትን ይሉሃል። ሪያክት ማድረግ አትችልም አንተ። በቃ ዝም ብለን የምታልፈው። አንዳንዶቹ ደግሞ በጥቁርነት ይናገሩሃል እና እንደዚህ ወደ ሀገርህ ለምን ተመለስ ሲያትጅም ወይ ወደ ሀገርህ ተመለስ ሲያትጅም ሴንሲቲቭ ነው እና አንዳንድ ጊዜ ለመናገር እንትንትላለ ግን ስራ ስለው ላይ ይዛሃል። ግን ከዛ ውጪ አብዛኛው ሰው እንዳልኩት ከ ዘጠና ምናምን ፐርሰንት በላይ ሰው በጣም ኖ ሪስፔክት የሚያደርገን ስራ እንደሆነ ያውቃል። ልክ ፖሊሶች እኮ ቀን ሰዎች አንደርስታን የሚያደርጉት ስፒድ እኮ ጥሰት ስትሄድ ወይ ደግሞ መብራት ስታልፍ እኮ ካሜራ ሲይዝ ፋይን ይልክልሃል ፖሊስ ም ስለዚህ ስራችን ኦልሞስት እኩል ነው። አብዛኛውን ጊዜ ደግሞ ከቪክቶሪያን ፖሊስ ጋር እንሰራለን ታስኮች ምናምን ስለሚያግዙን ጥሩ ነው። ከነሱ ጋር ሰው ሲያይ ሞር እንትን እንዳለ ያውቃሉ። ግን እንዳልኩትም ደስ ይለኛል ስራው። ለምን በየቀኑ የተለያየ ስራ ለምን ስራው በየቀኑ በጣም ብዙ ሰው ታገኛለ። በዛው መጠን ደግሞ የጠፉ ልጆችን እናገናኛለን። ለምን ትሬን ላይ አንዳንድ ጊዜ ከቤተሰቡ ጋር ይለያያሉ ከኤጅድ ኬር እነዚህ ዲሜንሽያ ያለባቸው ሰዎች ይወጡና ይጠፋሉ፣ እና እንደ አጋጣሚ ታገኛቸዋለ ስቴሽን ውስጥና እሱን ሁሉ ማገናኘት ስላለው እና ኢንፎርስመንት ብቻ አይደለም ምንሰራው ሁሉም ማቅጣጫ ላይ እንሰራለን። ከሰላማዊ ትግዛው ጋር ያካሄድነው ቃለ ምልልስ በዚሁ አለበቃም። በቀጣዩ የቃለ ምልልስ ክፍላችን ከአገር ቤት የሁለተኛ ደረጃ ትምህርታቸውን ያልጨረሱ ተማሪዎችን የሚገጥሟቸው ተግዳሮቶች፣ የወላጆችና ልጆች ግንኙነት አሉታዊና አዎንታዊ ተጽዕኖዎች እንዲሁም የህይወት ትልሞቿን አንስታ ታዋጋለች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።